كم <applause> السبب؟ <تليصة> በአፋን ኦሮሞ ቋንቋ የተሰራው ፊልም ሜልበርን ላይ ለእይታ በቃ። ከስድስት በላይ በኦሮምኛ ቋንቋ የተሰሩና ለእይታ የበቁ ፊልሞች ደራሲና አዘጋጅ፣ ከጀማሪ እስከ ዝነኛ የኦሮምኛ ድምፃውያን ቪዲዮ ክሊፕ በመስራት የሚታወቀው በድምፃዊነቱ የብዙ ሙያዎች ባለቤት የሚባለው ኤልያስ ክፍሉ ፊልም ከሌሳ በርካታ የሜልበርን ተመልካቾች በተገኙበት ቪክቶሪያ ታሜል ካልቸራል ሴንተር አዳራሽ ተመረቀ። አገር ቤት የመጀመሪያውን እይታ አግኝቶ ለፌስቲቫል የቀረበው ከሌሳ ፊልም ይዘትን በተመለከተ ለአጭር ጊዜ ቆይታ ሜልበርን የሚገኘው ኤልያስ ክፍሉን ጠይቀነዋል። ኢትዮጵያ ተመርቋል። አንድ ጊዜ ኢትዮጵያ ከታየ በኋላ ግን ካታር ፌስቲቫል ላይ አንድ ያሳየቸዋለሁ። ከዛ ቀጣዩን እድል ደግሞ በአግኝቼ ወደ አውስትራሊያ ይዤ መጣሁኝ። እንደተመለከትከው በዚህ ሁኔታ እዚህ ታይቷል። የፊልሜ ጭብጡ ሀሳቡ የቤተሰብ ድራማ ነው። ድራማ ነው ግን ሶሻል ኢኮኖሚ፣ ፖለቲካ እና የተለያዩ ነገሮችን በሙሉ ማህበረሰባችን ውስጥ ያሉትን ነገሮች በሙሉ ይዳሰሳል። በዚህ ፊልም ውስጥ ያለው አራት አምስት ፕሎቶች አሉት። ያ ማለት አራት አምስት ፊልም መሆን የሚችል ታሪኮችን ነው ወደ ኢንዲንጉ መሰብሰብ በሚከብድ ሁኔታ ወደ ኢንዲንግ ያመጣሁትና፣ ከባድ ነበረ። ስክሪፕቱን ፈታኝም ነበረ፣ ያንን ደግሞ ወደ ፊልም መቀየሩም እንደዛው እና እግዚአብሔር ይመስገን እንግዲህ እንዳሰብኩት ሆኖልኝ ሰርቸዋለሁ ብዬ አስባለሁ። ከዛ ዛሬ ላይ ደግሞ ትላንት ከሰራሁት ነገር በተሻለ የምሰራበት አቅሟለኝ ብዬ አስባለሁ። ጥሩ ስራ ነው እንግዲህ የእኔ ስለሆነም ሳይሆን ሁሉንም ነገር አቅም በቻለ ተጠንቅቄበት ፕሮፌሽናሊ እንዲሰራ ጥረት አድርጌ ያለው በእኔ አቅም በእኔ እውቀት። ላለፉት 14 ዓመታት የሙዚቃ ቪዲዮዎችን በመስራት የሚታወቀው ኤልያስ ክፍሉ በቀጣይ ሊሰራቸው ስላሰባቸው ስራዎችና ስለ ሜልበርን ቆይታው የሚከተለውን ብለዋል። በትንሹ ሚዚክ ቪዲዮ ከ500 በላይ ሰርቻለሁ ብዬ አስባለሁ። እነሱን የሰራባቸው ጊዜያቶች እንግዲህ ረዥም ነው። 14 ዓመት አካባቢ ተጉሻለሁ። በዚህ ጊዜ ውስጥ በሰራቸው ስራዎች ከአማተር እስከ አሊ ብራ አብሬያቸው ያልሰራዋቸው አርቲስቶች የሉ። ለሁሉም ሚዚክ ቪዲዮዎች እንሰርቻለሁ። ከዛ ውጭ የተለያዩ ፊልሞችን ፕሮዲውስ አድርጌ ያለሁም የሰዎችንም ስራ ዳይሬክት አድርጌ ተሳትፌባቸዋለሁ ብዙ ዶክመንታሪዎች ላይ ተሳትፌ ሰርቻ ያለሁ ከዛ ውጭ ራሴም ዘፍናቸው ናቸው ፕሮዲውስም አደርጋቸው አንዳንዴ ፕሮሞተር ሆኝም የተለያዩ ሀገር ላይ ያዘጋጀኋቸው ፕሮግራሞች ነበሩኝ። አሁንም ደግሞ ወደፊት በዚህ መልኩ ራሴ ፕሮዲሰር ማድርጌ ፕሮሞተርም ሆኜ የተለያዩ ሀገሮች ላይ ስራዎች እንዲታዩ የኔ ስራ ብቻ ሳይሆን የተለያዩ አርቲስቶችን አንቀሳቀሼ በዛ መልኩ ለማድረግ ጥረት አደርጋለሁ። በጣም በጣም ደስተኛ ነኝ። በጣም አመሰግናለሁ። የአውስትራሊያ የሜልቦርን ሕዝብ። ለኤስቤስ ሬዲዮ ኤልያስ ጉዲሳ፣ ቪክቶሪያ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር።